ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም ጤና ስጥልን፣ የተወደዳችሁ አድማጮቻችን ይህ ከዓለም አቀፉ አድቬንቲስት ሬዲዮ እየተዘጋጀ የሚቀርብላችሁ ልዩ የሆነ የመጽሐፍ ቅዱስ ጥያቄና መልስ ክፍለ ጊዜ ነው። አድማጮቻችን ለዚህ ፕሮግራም ያላችሁን ፍቅር በየጊዜው እየገለጻችሁልን ስለሆነ እጅግ አድርገን እናመሰግናችኋለን። በዚህ ዓመት መጨረሻ ከእናንተ የመጡትን ልዩ ልዩ ጥያቄዎች መልስ ይዘን እንቀርባለን። ዛሬ ብቻ ሳይሆን በሚቀጥሉት ተከታታይ ሳምንታት እነዚህን ጥያቄዎቻችሁን ላይ በመመርኮዝ እግዚአብሔር ከቃሉ ምን እንደሚል በማጥናት ወደ እናንተ መልሳችንን ይዘን እንቀርባለን። ስለሚኖረን ጊዜ እጅግ እግዚአብሔርን እናመሰግናለን። በያላችሁበት ይህንን ፕሮግራም የምትከታተሉ ሁሉ በጸሎት አብራችሁን እንድትቆዩ እንጋብዛችኋለን። ዛሬ ወደ ያዝነው ጥያቄ እንሄዳለን። የእግዚአብሔር ጸጋና ምሕረት ከእያንዳንዳችን ጋር ይሆኑ። የተወደዳቸው አድማጮቻችን በተለየ ሁኔታ ስለ መጨረሻው ዘመን ላይ በመመርኮዝ የተለያዩ ወንድሞች ጥያቄ አቅርበውልናል። ይህ ርዕስ ደግሞ ከፍ ያለ ጥናት የሚጠይቅና ወቅታዊ በመሆኑ ትኩረት ሰጠን ተዘጋጅተን መልስ ይዘን ቀርበንላቸዋል። የመጀመሪያው ጠያቂያችን ቂጦ በቀለ ዲምቱ አምባላ የላከልን ጥያቄ ነው። ጥያቄው በጣም አስደስቶናል። ምክንያቱም ይህ ጥያቄ የእሱ ብቻ ጥያቄ ሳይሆን የብዙ ሰዎች ጥያቄ በመሆኑ ምክንያት ይሄ ለብዙዎቻችን ትምህርትና ማንቂያ ስለሚሆን ጠለቅ ባለ ጥናት ተመልክተን ዛሬ መልስ ይዘንላችሁ መጥተናል። የወንድማችን ቂንጦ በቀለ ጥያቄ የመምጣቱና የዓለም መጨረሻ ሁኔታ ዛሬ እንዴት ነው የሚል ጥያቄ ነው። በእውነት ይህ ጥያቄ በመጽሐፍ ቅዱሳችን ጌታችን ኢየሱስ ክርስቶስ አገልግሎቱን እንደጨረሰ የጨረሰ ባለበት ጊዜ ደቀ መዛሙርቶች ለክርስቶስ ያቀረቡት ጥያቄ ነው እና ጥያቄውም በማቴዎስ ወንጌል ምዕራፍ 24 ላይ ይታይ ተመዝግቦ ይገኛል። እና በማቴዎስ ወንጌል ምዕራፍ 24 ላይ ሄደን በምናነብበት ጊዜ እንደዚህ እናያለን። ማቴዎስ ወንጌል ምዕራፍ 24 ቁጥር 3 እነሱም በደብረ ዘይት ተራራ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ይላልና ስለዚህ ሁለት መሰረታዊ ጥያቄዎችን ይዘው ነው የቀረቡት። የመጀመሪያው ጥያቄ ምንድን ነው የሚለው የዓለም መጨረሻ የዓለም መጨረሻ እንዴት ነው የሚልና እንደገና ደግሞ የመምጣትስ ምልክት ምልክቱ ምንድን ነው የሚል ሁለት ጥያቄዎች ይዘውለት ነው የመጡት። ስለዚህ ጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹ ጋር ለብቻውን ቁጭ ብሎ እነዚህን ጥያቄዎች አንድ በአንድ ሲመልስ እንመለከተዋለን። የኢየሱስም መልሶ ከቁጥር አራት ጀምሮ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ ይላል። እንግዲህ የመጀመሪያው የጌታ የኢየሱስ ክርስቶስ ምጽአት ምልክት እና የዓለም መጨረሻ መድረሱን የሚያሳየን በቁጥር አራት ላይ የተጠቀሰው ነው ማለት ነው። ይሄውም ምንድ ነው የሚለው ማንም እንዳስታችሁ ተጠንቀቁ። ቁጥር አምስት ላይ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ደግሞ ያስታሉ ይላል። እንግዲህ በዛ ክርስቶስ ይህንን በተናገረበት ዘመን እኔ ክርስቶስ ነኝ ብለው በክርስቶስ ኢየሱስ ስም የመጡ ሰዎች አልነበሩም። ግን ጥቂት ቆይቶ ወደ ሰባ ዓመተ ምሕረት ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ወደ ሰባ ዓመተ ምሕረት አካባቢ የዛን ጊዜ እስራኤላውያን በቅኝ ግዛት ስለነበሩ ነፃ አወጣለሁ፣ መሲህ ነኝ፣ ቀጥታ ክርስቶስ ነኝ ብሎ አልመጣም እኔ መሲ ነኝ ነፃ አውጪ ነኝ የስለ እስራኤል ከባርነት አወጣለሁ የሚሉ አንዳንድ ሰዎች ተገልጸው ነበረ። ብዙዎችን አስተው ነበረ። ነገር ግን ውጤቱ ምንድን ነው የሆነው? ከእስራኤልን ከሮማ ቀኝ ግዛት ለማውጣት በተደረገው እንቅስቃሴ ምክንያት ሮማውያን ሙሉ ለሙሉ እስራኤልን ሊደመስሱ ወይም ሊያጠፏት እንደቻሉ የእስራኤልን ሕዝቦች በጣም በጣም ከፍተኛ እልቂት ያስከተለ ጦርነት እንደሆነ እንመለከታለን። ይሄ እንግዲህ በዛን ጊዜ በከፊል የሆነው ከትንቢቱ በከፊል የሆነው ሐሳብ ነው። ነገር ግን ዛሬ በመጨረሻ ዘመን ጌታችን ኢየሱስ ክርስቶስ የተናገረው ይህ ትንቢት በጣም በጣም በጣም በሚያስገርምና በሚያስደንቅ ሁኔታ ተግባራዊ እንደሆነ እንመለከታለን። እና ዛሬ በዓለማችን እንግዲህ ሁላችንም ዛሬ የመገናኛ ብዙሃን በእጆቻችን ላይ የወደቁበት ጊዜ ነው። ሶሻል ሚዲያ በእጆቻችን ላይ የወደቁበት ጊዜ ናቸው። በነዚህ በሶሻል ሚዲያ ማለት በኢንተርኔት በዩቱብ እና በተለያዩ መገናኛዎች በስልካችን ተጠቅመን እንኳን ዛሬ በዓለም ላይ እኔ ክርስቶስ ነኝ ብለው በክርስቶስ ኢየሱስ ስም መጠው ብዙዎችን ያሳቱና በጣም ብዙ ተከታይ ያላቸው ብዙ ክርስቶሶች በዓለም ላይ እንዳሉ እንመለከታለን እና ይሄ የመጨረሻ ዘመን መሆኑን ያሳየናል። በዚህ በመጨረሻ ዘመን ብዙ ክርስቶሶች በዓለም ላይ ተገልጸዋል እና እኔ እንኳን አሁን ከዚህ ከፊት ለፊቴ ባለው መረጃ እንደምመለከተው ከሆነ ለምሳሌ በብራዚል ክርስቶስ ነኝ ብሎ የሚመለክና እኔ ከሁለት ሺህ ዓመት በፊት የመጣሁኝ ለእናንተ በቀራኒዎ መስቀል ላይ የሞትኩላችሁ ነኝ እንደገና ተወልጄ መጥቼ አሁን በመካከላችሁ ይገኛለሁ ብሎ ብዙ ተከታዮች ያሉት አንድ ሰው ይታየኛል። እንደገና በፊሊፒን መጀመሪያ ፓስተር ፖል የሚባል በኋላ ግን ሁሉን ቻይ አምላክ እኔ ነኝ ብሎ ወደ ሰባት ሚሊዮን ሰዎች ተከታይ ያለው ክርስቶስ ነኝ አምላክ ነኝ የሚል ሰው እንደዚሁ ይታየኛል። በተጨማሪ በሚያስገርም ሁኔታ አሁን ዩክሬን በምትባለው ቦታ ቀደም ሲል የትራፊክ ባለሙያ የነበረ ሰው በኋላ እሱን ትቶ ወደ አንድ ክልል ወዳለ ተራራማ ስፍራ በመሄድ እኔ ክርስቶስ ነኝ ብሎ ራሱን በመሰየም አምስት መቶ ደቀ መዛሙርቶችን ይዞ ብዙዎችን እያሳተ በዓለም በጣም ብዙ ተከታዮች ያሉትና እሱን ለመገናኘትና ከሱ ጋር ደግሞ እሱን ለማየት ብዙዎች ወደዛ ስፍራ እንደሚንቀሳቀሱ እንመለከታለን። እንግዲህ በአሜሪካን በአውስትራሊያ እና በእስያ በብዙ ቦታዎች ላይ እኔ ክርስቶስ ነኝ የሚሉ ብዙ ሰዎች ዛሬ በአለም ላይ ብዙ ተከታይ ይዘው እየተንቀሳቀሱ እንደሆኑ ስንመለከት እንግዲህ ጌታችን ኢየሱስ ክርስቶስ የገለጸው ይሆናል ያለው የመጨረሻ ዘመን ምልክት እየተፈጸመ መሆኑን እንመለከታለን ማለት ነው ወንድሞቼና እህቶቼ እንግዲህ በዚህ ልክ ትንቢቱ በመፈጸሙ ምክንያት ዛሬ ወደ መጨረሻው ዘመን እንደደረስን ማወቅ ይኖርብናል። ከሁሉም ከሁሉም በጣም የሚገርመው በ2021 ዓ ም በ2021 ዓ ም በፈረንጆች አቆጣጠር ከአሜሪካ ወደዚህ ኬንያ ጎረቤት አገር መጡ አንድ ነጭ ክርስቶስ ነኝ ብሎ ብዙዎች ተቀብለውት፣ በተለይ ብዙ የፕሮቴስታንት ቤተክርስቲያን መሪዎች ተቀብለውት፣ በአደባባይ እያስተዋወቁት ብዙ ታምራትና ድንቅ እየሰራ ከእሱ ጋር አብረው ፎቶግራፊ እየተነሱና በአደባባይ በመኪና ይዘውት የዞሩ በናይሮቢ ከተማ ሲታይ ተመልክተን ነበር። የሚያስደንቀውና የሚያስገርመው ነገር ዛሬ ደግሞ ከትንሽ ወራት በፊት በዚህ በ2024 ዓ ም ጥቁሩ ክርስቶስ ከኬንያ አንድ ገጠራማ ክፍል ተነስቶ እኔ ኢየሱስ ነኝ በማለት ብዙዎች እንደተከተሉት አሁንም እያመለኩትና እየተከተሉት እንደሆኑ አሁን ይሄ ወቅታዊ የሆነ የቅርብ ጊዜ ደግሞ መረጃ እንደሆነ እንመለከታለን። እንግዲህ እነዚህ ሁሉ ምልክቶች ጌታችን ኢየሱስ ክርስቶስ ያኔ በዚህ ምድር ላይ በነበረ ጊዜ ለደቀ መዛሙርቶቹ ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ ብሎ የሰጠው መልእክት ዛሬ በእኛ ዘመን በትክክል ተፈጽሞ እያየን ነው። ስለዚህ የመጀመሪያው ምልክት ሙሉ ለሙሉ በመፈጸሙ የዓለም መጨረሻና የኢየሱስ ክርስቶስ መምጣት ምልክት እንደተፈጸመ ልናውቅ ይገባናል። ስለዚህ ይህንን በማሰብ ይህንን በማወቅ እያንዳንዳችን ለዚህ ለመጨረሻ ዘመን የተዘጋጀን እንድንሆን እግዚአብሔር እያንዳንዳችንን ይርዳል። ወደ ሁለተኛው ምልክት በምንመጣበት ጊዜ ቁጥር ስድስት ላይ ጦርነት፣ የጦርነትን ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ጦርነት፣ የጦርነትን ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ይለናል ስለዚህ በዚህ መሰረት በዓለም ላይ ዛሬ ስለ ጦርነት ሁኔታዎች በምንመለከትበት ጊዜ ይሄ በጣም የሚደንቅ ትንቢት ነው። ሙሉ ለሙሉ ደግሞ የተፈጸመ መሆኑን እንመለከታለን ማለት ነው። ዓለማችን እንግዲህ ከዛን ክርስቶስ ከሄደበት ከጥቂት ዓመታት ጀምሮ እስከ ዛሬ ድረስ ጦርነትና የጦርነትን ወሬ ከመስማት ከማየት እና ደግሞ ከመጋፈጥ ዓለማችን ለአንድ ደቂቃ እንኳን አርፋ አታቅም። በምንም አይነት አርፋ አታቅም። ስለዚህ የጦርነት ወሬ የተሰሙ ዘንድ አላችሁ ይህ ግድ ነው ተብሏል እና ስለዚህ በዚች ዓለም ላይ በጣም ጦርነት እየከፋና እጅግ በጣም ደግሞ እየበዛ እንደመጣ በታሪክ ውስጥ ሄደን ስንመለከት እናያለን። በተለይ የታወቁት ጦርነቶች የአንደኛው የዓለም ጦርነት፣ የሁለተኛው የዓለም ጦርነት ከዛ በኋላ ከሁለተኛ የዓለም ጦርነት በኋላ በነበሩ ጊዜ እጅግ በጣም ከባድ ከባድ የሆኑ ጦርነቶች ተካሂደዋል። ለምሳሌ የአሜሪካንና የቪየትናም ጦርነት በታሪክ ውስጥ በጣም ከባዱ ጦርነት እንደነበር እናያለን። የሁለቱ ኮሪያዎች አሁን ተነጣጥለው ያሉት ደቡብና ሰሜን ኮሪያ ጦርነት ይሄም ደግሞ በጣም ከሁለተኛ የዓለም ጦርነት በኋላ ብዙ ሕዝብ የጨረሰ ጦርነት ነው። ሌላው ደግሞ እስራኤል ያው ወድማ ነበር ወይም ደግሞ እስራኤል እስራኤላውያን ተበትነው ምድራቸውም ደግሞ ተወስዶ ነበር እና ያንን ለማስመለስ የተደረገው የስድስቱ ቀን ጦርነት የሚባለው በእስራኤልና በተቀሩት አረብ ሀገሮች መካከል የተደረገው ጦርነት እጅግ በጣም ከባድ ጦርነቶች እንደሆኑ በዓለም ላይም ተመዝግበው እንዳሉ እናያለን። እና የሆነ ሆኖ እነዚህ ጦርነቶች ከባዶቹን ወይም ዋና ዋናዎቹን ብንጠቅስም ቅሉ ነገር ግን ዓለማችን ከ50 ፐርሰንት በላይ በጦርነት ውስጥ የምትታመስ ሀገር ናት። በጣም አሁን በማፕ ላይ እንደምመለከተው በጣም ጥቂት ከሆኑት አንዳንድ አገሮች በስተቀረ ጦርነት ያልነካውና በጦርነት ደግሞ ያልተጠቃ ሕዝብ በዓለማችን ላይ አንመለከትም። ስለዚህ እጅግ በጣም በሚያስደንቅ ሁኔታ ይሄ ትንቢት ሙሉ ለሙሉ የተፈጸመ መሆኑን ማወቅ ይኖርብናል። እና ዛሬ ደግሞ ባለንበት ሁኔታ ማወቅ ያለብን ትልቁ ነገር አለማችን ወደ ትልቅ ጦርነት እየገሰገሰች መሆኑን ማወቅ ይኖርብናል። እንግዲህ ወንድሞቼና እህቶቼ ዛሬ ያለንበትን ሁኔታ ማወቅ ይኖርብናል፤ ምክንያቱም አለማችን ወደ ትልቅ ጦርነት እየገሰገሰች ነው። ዛሬ በ ዓለማችን ውስጥ በዩክሬንና በሩሲያ መካከል እየተደረገ ያለው ጦርነት ብዙ ቀናቶችን አስቆጥሯል። በተለይ በዩክሬን ያሉትን ከተሞች ሙሉ ለሙሉ ተደምስሰዋል። ብዙዎች ከሞቀና ዘመናዊ ሕይወት ከሚኖሩበት ከሰለጠነው ዓለም ተፈናቅለው በስደት በተለያዩ ቦታዎች ተበትነዋል። በሚያሳዝን ሁኔታ ደግሞ ከተሞች እንዳልነበረ ሆነው እንደወደሙ እንመለከታለን። እና አሁን ከፊት ለፊቴ እንደምመለከተው እጅግ በጣም አሳዛኝ በሆነ ሁኔታ ልጆች እናትና አባታቸው በጦርነት ሞተው በሬሳ ላይ ወድቀው ሲያለቅሱ ይታያልና በጣም የሚያሳዝን ሁኔታ ላይ እንደደረሰ እንመለከታለን። ይህ ጦርነት የውክልና ጦርነት እየሆነ መጧል። ምክንያቱም ከአሜሪካ ጋር የሚቆሙ የተለያዩ አገሮች እነ እንግሊዝ እነ ፈረንሳይና በተለይ የናቶ ቃል ኪዳን ሀገሮች የሚባሉ ዩክሬንን ለመርዳት ከበስተጀርባዋ እንዳሉና መሳሪያ እያስጠጥቋት እንደሆነ እንደውም ባለፉት ጊዜ ውስጥ ከዩክሬን የተተኮሱ ሚሳይሎች የአሜሪካን ሰራሽ የሆኑ መሆናቸውና ራሽያ በማወቋ ምክንያት ይህንን በቀል በእነዚህ ሀገሮች ላይ እወስዳለሁ በሚል ደግሞ ዛቻ እንዳደረገችና ይህ ደግሞ ከፍተኛ ስጋት ዓለም ላይ እንዳስከተለ እንመለከታለን። በዚህ አንጻር እሷም ደግሞ ከጎኗ የሚሰለፉ ከቻይና ጀምሮ ከሌሎች አገሮች ከሩሲያ ጋር ተሰልፈው በአንዱ ጎራ እንደሆኑ እንመለከታለን እና ይሄ ጦርነት ወደ ከፋ የዓለም ጦርነት የሚያድግ እንደሆነ ምልክቶችን እያሳየ እንመለከተዋለን ማለት ነውና፣ ይሄ በጣም በጣም የሚያሳዝን እና ዓለማችን ወደ ከፍተኛ ጦርነት እያመራች መሆኑን ማወቅ ይኖርብናል። አሁን የሚያሰጋውና እጅግ በጣም ከባድ የሆነው ነገር ምንድን ነው? ዓለማት ብዙ አገሮች ማለት ነው የኒኩለርና የአቶሚክ ቦምብ ዓለምን በአንድ ጊዜ ሊያጠፋ የሚችል ከባድ መሳሪያዎች የታጠቁ መሆናቸውን እና ጦርነቱ ወደ እነዚህ አይነት መሳሪያዎች ደግሞ መጠቀም እያመራ ወይም እየገሰገሰ እንደሆነ እናያለን እና በጣም ዜናዎችን በምትከታተሉበት ጊዜ ብዙ አገሮች በተለይ ታላላቆቹ አገሮች አስቀምጠውት በመጋዘን አስቀምጠውት የነበረውን የኒኩለርና የአቶሚክ መሳሪያ ሌተስት በማድረግ በማሻሻል እየጠመዱ እንደሆነ በየስፍራው ላይ አቀባብለው እያስቀመጡ መሆኑን ዜናዎች ያሳያሉ። ስለዚህ ይሄ የአይነት ጦርነት ይነሳል ወይ ብለን ስንጠይቅ ሳለ መጽሐፍ ቅዱስ ፍንጭ ይሰጠናል። በመዝሙረ ዳዊት ምዕራፍ ዘጠና አንድ ላይ ሄደን በምንመለከትበት ጊዜ በአጠገብሽ በቀኝህም አስር ሺህ ይወድቃል ወደ አንተ ግን አይቀርብም ይላል እና እንደዚህ በአንድ ክርስቲያን ዙሪያ ከ11 ሺህ በላይ ሬሳ ይወድቃል ማለት ምን ማለት ነው? ይህን አይነት ጦርነት ተነሳ ማለት ከፍተኛ የሆነ እነዚህ የአቶሚክና የኒውክለር መሳሪያ ጦርነቶች እንደሆኑ የሚያሳይ ፍንጭ እንመለከታለን። ስለዚህ በዚህ መሰረት በዚህ መሰረት እጅግ በሚያሳዝን ሁኔታ አለማችን ጨርሶ ሊያጠፋት በሚችል የጦርነት አደጋ ላይ የመጣች እንደሆነ ነው በደንብ አርገን የምንመለከተው። ስለዚህ እንግዲህ ከባድ ጊዜ ከፊታችን እንዳለ መጽሐፍ ቅዱስ ይነግረናል። ስለዚህም ይህ ግድ ሊሆን ግድ ነው ስለሚል ይህንን እንዴት አድርገን እናልፈዋለን የሚለውን ማወቅና ከዛሬው ልንዘጋጅበት የሚገባ መሆኑን ልናሳስባችሁ እንወዳለን። በጣም ጥሩ እንግዲህ ዛሬ ወንድማችን ቂጦ በቀለ ከድምቱ አምበላ የላከልንን ጥያቄ መሰረት በማድረግ ስለ ጌታችን ኢየሱስ ክርስቶስ የመጨረሻ ምልክቶች እየተመለከትን ነው የምንገኘው ለዛሬ ወደ ሶስተኛው ክፍል በመሄድ አንዳንድ ሀሳቦችን በመነጋገር የዛሬውን ፕሮግራማችንን ወደ ማጠቃለል እንደርሳለን ወደ ሶስተኛው ምልክት በምንመጣበት ጊዜ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳልና፣ ረሃብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው ይለናል። ሕዝብ በሕዝብ ላይ መንግስት በመንግሥት ላይ ይነሳልና ይላል። ይሄ እንግዲህ ሌላው ምልክት የጌታ ኢየሱስ ክርስቶስ መምጣት የሚያሳይ ሌላው ምልክት እንደሆነ እናያለን። እና ህዝብ በህዝብ ላይ መንግስት በመንግስት ላይ እና ይህንን ዛሬ እንዴት ተፈጽመዋል ብለን ስንመለከት፣ በዙሪያችን ስናይ ብዙ አገሮች ከውጭ ጠላት ሳይሆን እርስ በርሳቸው ህዝቡ በህዝቡ ላይ በመነሳት ከተሞች እስከሚወድሙና ጨርሰው ከካርታ ላይ እስከሚፋቁ ድረስ ከፍተኛ እልቂትና ውድመት እንደደረሰ እናያለን። በዚህ በአፍሪካ እንኳን ብንመለከት ሊቢያን ብንመለከት በጣም የተደላደለችና በኢኮኖሚ ከፍ ወዳለ ደረጃ የደረሰች ሀገር በአንድ ጊዜ እንደጠፋች እናያለንና ህዝቡም ተነስቶ እንግዲህ መሪያቸውን የዛን ጊዜ የነበረውን መሪ ኮሎኔል ጋዳፊን ገለው ሬሳውን በአስፋልት ላይ እየጎተቱ እንደ ቀለዱበት ስንመለከት እጅግ በጣም የሚያሳዝን መጨረሻ እንደሆነና ያቺ ሀገር ከነበራት ኢኮኖሚያዊ እድገት ተበትና ፈራርሳ እንደወደቀች እና የወንበዴዎችና የአሸባሪዎች መናኸሪያ ስፍራ እንደሆነች እናያለን። ሌላዋ አገር ደግሞ እዛው አካባቢ ያለችው ሶሪያ፣ ሶሪያ በጣም በነዳጅ ሀብቷ የታወቀች እጅግ በጣም የበረታችና ደግሞ በኢኮኖሚም ከፍተኛ እድገት ላይ ያለች ሀገር ነበረች። ነገር ግን እንግዲህ በውስጣቸው በተነሳው ይህ በሴራ ነው የሚሆነውና እነዚህ ታላላቅ አገሮች እነዚህ ሀገሮች እንዲወድሙ ስለሚፈልጉ ተቃዋሚዎችን በማደራጀት እርስ በርስ ህዝብ በህዝብ ላይ መንግስት በመንግስት ላይ እንዲነሳ በማድረግ ከፍተኛ የሆነ እልቂት በማስተናገድ ከተሞቹ ከጥቅም ውጭ እንዲሆኑ ሰዎች እንዲበተኑና ደግሞ እንዲጠፉ በማድረግ ወደ ድህነትና ከፍተኛ ወደሆነ ውድቀት፣ ውድመት ያቺ ሶሪያ ከተማ እንደጠፋች ነው ያለ እና ዛሬ እንደዛ ለዜግነታቸው ገንዘብ እየተከፈለ የዛ ሀገር ተወላጅ በመሆናቸው ምክንያት ገንዘብ እየተከፈላቸው ተንደላቀው የሚኖሩ ህዝቦች ከሀገራቸው ተበትነው አንዳንዶችን እንደውም በዚህ በእኛ ሀገር በአዲስ አበባ ልጆቻቸውን ይዘው መንገድ ላይ ወድቀው ሲለምኑ ስንመለከት እጅግ በጣም የሚያሳዝን ውድመት እንደደረሰባቸው ማየት እንችላለን ማለት ነው። እና እንግዲህ በዙሪያችን በዚህ በሱዳን ዛሬ እርስ በርስ የሚደረገው ጦርነት ወደ ከፍተኛ ደረጃ እየደረሰ እናያለን። ህዝብ በህዝብ ላይ በመነሳት ሱማሌ ባልተረጋጋ ሁኔታ ላይ እንዳለች እንመለከታለን። ስለዚህ ብዙ አገሮች በዚህ ህዝብ በህዝብ ላይ በሆነ ጦርነት እየፈረሱና ህዝቦች እያለቁ ነው። በጣም በሚያስገርም ሁኔታ እኛ ራሳችን ደግሞ ምስክሮች ሆነን በእኛ ሀገር በሰሜን የሀገራችን ክፍል ያለው ጦርነት እና ህዝብ በህዝብ ላይ በመነሳት እስካሁን ድረስ ያልበረደ እና የመፍትሔ ያልተገኘለት ጦርነት በሀገራችን እየተደረገ እንደሆነ እንመለከታለን ማለት ነው። ስለዚህ እነዚህ ሁሉ ምልክቶች ህዝብ በህዝብ ላይ በመነሳት ከፍተኛ ውድመት እየደረሰ እንደሆነ እናያለን። የቅርብ ጊዜ ትዝታ በሩዋንዳ ሁለት ጎሳዎች ብቻ ነው ያሉት። አንዱ አንዱ ላይ በመነሳት በጣም በጣም የሰው ዘርን በሚያጠፋ አሰቃቂ በሆነ እልቂት ውስጥ ያቺ ሀገር ወድቃ እንደነበረች ስንመለከት ክርስቶስ የተናገረው ይህ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል የሚለው ትንቢት ሙሉ ለሙሉ መፈጸሙን ስናይ የጌታችን የኢየሱስ ክርስቶስ ደግሞ ምጽአት እጅግ በጣም እጅግ በጣም እንደቀረበ የሚያሳየን ምልክት ሆኖ እናገኘዋለን። ስለዚህ የተወደዳችሁ አድማጮቻችን፣ ከዚህ እንደምንረዳው ከሆነ እግዚአብሔር እንግዲህ የዚች ዓለም ፍጻሜ እየቀረበ መሆኑን ትንቢቱ ስንመረምርና ስናይ መገንዘብ እንችላለን ማለት ነው። ስለዚህ ምን ማድረግ ይኖርብናል? ምን ማድረግ ይኖርብናል? እነዚህ ትንቢቶች እየተፈጸሙ ባሉበት በዚህ በመጨረሻ ዘመን የምንኖር የእግዚአብሔር ሕዝቦች ንስሐ መግባት ወደ እግዚአብሔር መመለስና የእግዚአብሔርን ፍቃድ በሕይወታችን መፈጸምና መዘጋጀት እንደሚገባን መጽሐፉ ያሳስበናል። ስለዚህ ወንድሞቼ ና እህቶቼ ዛሬ እነዚህ ምልክቶችን ሁሉ ስንመለከት ራሳችንን ቀድሰን ለእግዚአብሔር በመስጠት ሕይወታችንን ለእሱ በማስረከብ ለክርስቶስ ኢየሱስ ምጽአት ተዘጋጅተን ልንጠብቅ ያስፈልገናል። ይህን ማድረግ እንድንችል እግዚአብሔር እያንዳንዳችንን ይርዳል። ወንድሞቼና እህቶቼ ዛሬ በነበረን የጥያቄና መልስ ልዩ የሆነ ፕሮግራማችን በአንድ ወንድማችን ጥያቄ ላይ በመመርኮዝ ስለመጨረሻው ዘመን አብረን ተመልክተናል። የዚህን ተከታይ ክፍል በሚቀጥለው ሳምንት ይዤላችሁ ቀርባለውኝ። እስከዛ የእግዚአብሔር ጸጋና ምሕረት ከሁላችሁ ጋር ይሁን። በፕሮግራማችን ላይ ያላችሁን ጥያቄ በመልክ ሳጥን ቁጥራችን 145 በስልክ ቁጥራችን 0910 82 81 82 ላይ በጽሑፍ መልእክት ብታስተላልፉልን ለጥያቄዎቻችሁ መልስ ይዘን እንቀርባለን። እንግዲህ በሚቀጥለው ሳምንት በተከታይ ፕሮግራም እስከምንገናኝ ድረስ የእግዚአብሔር ጸጋና ምሕረት ከሁላችሁ ጋር ይሁን። ደህና ሆኖ